the voice of America. በነፋስ ስልክ ፖሊሱ መምሪያ በቁጥጥር ስር የሚገኙት የእነ እስክንድር ነጋ እያያዝ ከመሻሻል ይልቅ እየተበላሸ እንደሄደ የጎበኟቸው ሰዎች ተናገሩ። በጉዳያቸው ላይ የሚወሰነው ወይም የሚወስነው የአስቸኳይ ጊዜ አዋጅ የእዝ ማዕከል ወይንም ኮማንድ ፖስቱ እንደሆነም ታውቋል። ኮማንድ ፖስቱ እስከዛሬ እስከ ዛሬ በታሰሩ ሰዎች ላይ የመሰረተው ግልጽ ክስ መኖሩ አይታወቅም። ከእሁድ መጋቢት 16 ቀን 2010 ዓ ም ጀምሮ በፖሊስ ቁጥጥር ስር ውለው በነፋስ ስልክ ላፍቶ ፖሊስ መምሪያ የሚገኙት እነ እስክንድር ነጋ አያያዝ ትናንትና ከትናንት በስቲያ ከነበረው በአሁኑ ወቅት በማያመች ሁኔታ እንደሚገኙ የጎበኟቸው ዘመዶቻቸውና ወዳጆቻቸው ለቪኦኤ ገለጹ። ቀደም ብለው በነበሩበት ቀናት ሰፋ ባለና ንጽሕናው በአንጻራዊ ሁኔታ መልካም በሆነ ክፍል ውስጥ እንደነበሩ የሚናገሩት እነዚህ እስረኞች በአሁኑ ወቅት እጅግ በተጣበበና ለመጸዳጃ ቅርብ በሆነ ክፍል ውስጥ መያዛቸውን ይናገራሉ። ቀደም ሲል ባቀረብናቸው ዘገባዎች በዚህ ፖሊስ መምሪያ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ውለዋል የሚባሉ አያሌ ዜጎች ቢኖሩም በስም የሚታወቁትና ከአዲስ አበባ ከጋዜጠኛ ተመስገን ደሳለኝናት መኖሪያ ቤት ተገኝተው የተያዙት ተመስገን ደሳለኝ እስክንድር ነጋ ፈቃዱ ማህተመወርቅ አንዱ አለም አድራጌ መሐሌት ፋንታሁን በፈቃዱ ኃይሉ ዘላለም ወርቅ አገኘሁ ወይንሸት ሞላ ይድነቃቸው አዲስ ስንታየው ቸኮል ተፈራ ተስፋዬ አዲሱ ጌታውን ናቸው የእነዚህን ተጠርጣሪዎች ጉዳይ በተመለከተ የጥቂቶቹ ጠበቃ የሆኑትን አቶ አምሀ መኮንንን አናግራቸው ነበረ። ከጣቢያው አዛዥ ያገኙትን መረጃ አካፍለውኛል። እንግዲህ አሁን በክፍሉ ፖሊስ በንፋስ ስልክ ፖሊስ መምሪያ ኮማንደር በኩልም ተገለጸልኝ። እኔም የተረዳሁት እነሱ እያሉ ያሉት ከዚህ በኋላ የሚመለከተው የኮማንድ ፖስት አካል የሚወስንበት ነው በፖሊስ በኩል በእነዚህ በሁለት ምክንያቶች ብቻ አንደኛ በኮማንድ ፖስቱ ያልተፈቀደ ስብሰባ አካሂደዋል። በዚህ መሀል ደግሞ በህግ የተከለከለ ሰንደቅ ዓላማ ተጠቅመዋል የሚል ነገር ጨርሰናል። ይህንን በማስረጃ አጣርተን ጨርሰናል። እንግዲህ እዚህ ላይ ተመስርቶ ምን አይነት ውሳኔ ይወሰናል። እነዚህ ታሳሪዎች የፈጸሙት ተግባር ከዚህ በኋላ በእስር እንዲቆዩ አያስብልም ተብሎ መልቀቅ ወይም ደግሞ የተጣሰ ህግ አለ ከተባለም መደበኛ ክስ የመመስረት ወይም ከዚህ በተለየ ሁኔታ ደግሞ ላልተወሰነ ጊዜ ታስረው ይቆዩ የሚለውን የትኛውንም ውሳኔ መወሰን ከዚህ በኋላ የኮማንድ ፖስቱ ስልጣን ነው። በእኛ በኩል ይዘን ማቆየት ብቻ ነው የሚል ነገር ነው የተነገረኝ። አሁን በስራ ላይ ካለው የአስቸኳይ ጊዜያዎች ድንጋጌና አዋጁን ለማስፈጸም ከወጣው መመሪያ አኳያ እነዚህ ተጠርጣሪዎች የጣሱ ድንጋጌ ወይንም ደንብስ ይኖር ይሆን የሚል ጥያቄም ወርውር የላቸው ነበረ። የአስቸኳይ ጊዜ አዋጁ መመሪያውም የሚከለክለው ፈቃድ እንዲጠየቅም የሚያዘው በአደባባይ የሚደረጉ ስብሰባዎችን ሰልፎችን ነው። ይሄ አሁን ውድለት የተደረገው የአደባባይ ሰልፍ ነው አይደለም፣ እንግዲህ ምናልባት ሶስተኛ አካል ወይም ዳኛ የሚለየው ነው የሚሆነው። በእኔም በግሌ ግን በማናቸውም በመዘኛ የአደባባይ ሰልፍ ወይም ስብሰባ ሊባል የሚችል አይደለም። በመሰረቱ በእለቱ የተገኙት በቦታው ላይ የተገኙት ሰዎች ማንነትንም ስናይ በአንድ ጉዳይ ላይ ስብሰባ ሊያደርጉም የሚችሉ አይደሉም። ያገናኛቸው ታስረው በመንግስት ውሳኔ የተፈቱ መሆኑ ነው እንጂ ከመጡበት ፖለቲካ ፓርቲም ይሁን ከስራቸው ወደ ስርም ሲገቡ ከነበራቸው ተሳትፎ አንጻር በጣም ዝብርቅርቅ ያለና የተለያየ የነበረ ነው እና ለአንድ ዓላማ የሚሰበሰባሉ ተብሎ የሚገመት ነው ብዬ በግሌ አላምንም። ይህንን ኮማንድ ፖስቱም ለማየት የሚቸግረው ነው ብዬ አላስብም። ከዚህ አንጻር በቅርቡ አዎንታዊ ውሳኔ ይሰጣል ብዬ ጠብቃለሁ። በተመሳሳይ ዜና በኮማንድ ፖስቱ ስር መታሰራቸው የተገለጸው የአምቦ ዩኒቨርሲቲ ወሊሶ ግቢ መምህርና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያው የፍትህ ቢሮ የህዝብ ግንኙነት ኃላፊ አቶ ታዬ ደንድአ በማዕከላዊ እንደሚገኙና እስካሁን ክስ እንዳልተመሰረተባቸው ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። በተጨማሪም በባህር ዳር ከተማ ለአማራ ሕዝብ መብት እንታገላለን በማለት ድርጅት ለመመስረት ተሰባስበው የነበሩት በቁጥር 19 የሚደርሱ ሰዎች በከተማዋ ፖሊስ ቁጥጥር ስር ውለዋል። ከእነዚህም መካከል ዶክተር ደሳለኝ ጫኔ በባህር ዳር ዩኒቨርሲቲ መምህርና የጣና ደህንነትና የአካባቢ ጥበቃ ማኅበር ፕሬዚዳንት፣ አቶ ጋሻው መርሻ የሰማያዊ ፓርቲ የቀድሞ አመራር አባል፣ አቶ ኢየሱፍ አባተ የቀድሞ ወሎ ዩኒቨርሲቲ መምህርና አሁን ጠበቃ፣ አቶ ተመስገን ሞላ ወሎ የዩኒቨርሲቲ መምህርና ሌሎችም ይገኙበታል። የአሜሪካ ድምፅ ካነጋገራቸው ሰዎች መረዳት እንደተቻለው ስብስቡ ቀደም ሲል ለተጠቀሰው ዓላማ የፖለቲካ ድርጅት ለመመስረት ፊርማ እንዲያሰባስብ ከምርጫ ቦርድ ዩንታ ማግኘቱን ቪኦኤ መዘገቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ